መዝናኛ። ሰላም ጤና ይስጥልን፣ አድማጮቻችን። በዛሬው የመዝናኛ ዝግጅታችን የዓለም አርት ጋለሪ እና የስዕል ትምህርት ቤት ባለቤት ከሆነችው ከሰዓሊ አለም ቤታቸው ጋር ቆይታ አድርጓል። አብራችሁ ቆዩ። ሳሊ አለም ጌታቸው ወደ ስዕል ጥበብ የተሳበችው ገና በልጅነት እድሜዋ ነው። ከዘጠኝ እህትና ወንድሞቿ መካከል ሁለተኛ ልጅ የሆነችው አለም በውትድርና አለም በመካኒክነት ሙያ ያገለገሉት አባቷ የሰሯቸው የነበሩ የንድፍ ስራዎችን እያየች ማደጓ ለስዕል ጥበብ ትልቅ ቦታ እንድትሰጥ አድርጓታል። ጎንደር ተወልዳ አስመራና አዲስ አበባ ያደገችው አለም እስከ አስራ ሁለት ዓመቷ ዓመቷ በኤርትራ አስመራ እንደ እድሜ ኩያዎቿ ቦርቃና ተጫውታ ያደገች ቢሆንም ከአስራ ሁለት ዓመት እድሜዋ ጀምሮ ግን ባጋጠማት ህመም ሁለት እግሮቿ መንቀሳቀስ ባለመቻላቸው ቤት መዋል ጀመረች። ያኔ ነበር ለህይወቴ ተስፋ ሰጠኝ የምትለውን የመጀመሪያ ስዕል የሰራችው። እንግዲህ መጀመሪያ ቤት ውስጥ ባሳለፍኩበት ጊዜ ገና አርት ስኩልም ሳልገባ ቤት ውስጥ የመጀመሪያ ሳልኩት ስዕል እንግዲህ ወደ ሁለት ዓመት ጊዜዎት የሰራውት የጌታችን የኢየሱስ ክርስቶስ ስዕል ነው። እሱ መረብ አጭር ጊዜ እያወረድኩኝ እያስቀመጥኩኝ የሰራሁት ስዕል ነው። በጣምም በህይወት ተጽዕኖ አድርጓል። ብዙ ጊዜ ስዕል ይሸጣለሁ ብዬ ማላስብም ነበረ። እሱም ግን አንድ ካህን አጋጣሚን ለመጠየቅ ወደ ሚችነጉ ለመጀመሪያ ጊዜ እሳቸው ደስተውኛል እና ይህንም ሳስብ ያን ጊዜ በጣም በቃ ትልቅ ነገር ነው የተሰማኝ። ስለዚህ ወደፊት በደንብ ራሱ ማገዝ ይቻለውኝ በደንብ ደግሞ ተምሬ መስራት ይችላለው የሚለውን ትልቅ ተስፋ የሰጠኝ የመጀመሪያው እንግዲህ ስዕሌ ነው ማለት ነው። እሱ በዚህ ሁኔታ የጀመረችውን የስዕል ጥበብ ለማሳደግም አሰላ በሚገኘው የካቶሊክ የስነ ጥበብ ትምህርት ቤት በመግባት በስዕል ጥበብ በዲፕሎማ ተመረቀች። ለአምስት አመታት በተለያዩ ቦታዎች ካስተማረች በኋላ በ2004 ዓ ም በአዲስ አበባ ከተማ በተለምዶ ገርጂ መብራት ኃይል ተብሎ በሚጠራው አካባቢ አለም የአርት ጋለሪና የስዕል ትምህርት ቤትን ከፈተች። በውሱን ተማሪዎች የተጀመረው ይህ ትምህርት ቤት ውሎ አድሮ ግን የአካባቢው ማህበረሰብ ልጆቹም መላክ በመጀመሩ በአሁኑ ወቅት ግን በርካታ ተማሪዎችን በማስተማር ላይ ትገኛለች። ገርጂ አካባቢ ነው የሚኖረው ወደ መብራት ኃይል አካባቢ እዛ ማስተማር ጀመርኩኝ። ፍላቦቱ እየጨመረ ሄደ። እንግዲህ ከሁለት ሺህ አራት ጀምሮ እስካሁን ድረስ ከሶስት ሺህ አምስት በላይ ተማሪዎችን አሰልጠነናል። በሳምንት ሶስት ቀን ለሁለት ሰአት አሁን ወደ ሰባት ሰዓሊዎች አሉ። በየ ሁለት ሰዓቱ እየገባ ስልጠናውን ይሰጣል። በአሁኑ ሰዓት ያው ለዚህ ለክለክበቡ ያለው ለአርቶ ያለው በጣም ተቀይረዋል። ልጆቹን ከሶስት ዓመት ጀምሮ እንዲማሩለት ወደኛ ያመጣል። አሁን እንዲያውም በቅርቡ እዚህ አዲስ አበባ ዩኒቨርሲቲ ወደ ሰባ ልጆች ግሚሽን ያቀርባሉ። ይህንን ቦታ ወደ ጥበብ ማዕከልነት በማስፋት ሰዓሊያንን ቀጥራ የምታሰራ ሲሆን የአጭርና የረዥም ጊዜ የስዕል ስልጠናዎችንም ትሰጣለች ከስዕል በተጨማሪ ሰዎች ሻይ ቡና እያሉ መጽሐፍ የሚያነቡበት የግጥም ምሽት የሚቀርብበትና የሀሳብ መድረክ የሚዘጋጅበትም አድርገዋለች። እንግዲህ ሰው መጥቶ ሻይ እየጠጣ መጽሐፍ ከመነበው ሰ ከሚስለው በተጨማሪ ቅዳሜ ቅዳሜ ሁሌ አስራ አንድ ሰዓት ላይ የሀሳም ድረክ ማየቅት ምሽት አለ። የተለያየ ሰዎችን እንጋብዛለን። መልካም አስተሳሰብ ያላቸው ሰዎች፣ በርካታ ወጣቶች ይገኛሉ። መልካም አስተሳሰብ እንዲመጣ በሀገራችን ላይ በየትኛውም መንገድ ደግሞ ኃላፊነት እንዲኖረን ጥሩ የሆነ ሀሳብ እንመርጣለን። በዛ ውስጥ ደግሞ በደንብ ያንን ሀሳብ መግለጽ የሚችሉ አቅም ያላቸው ሰዎችን እንጋብዛለን። ውይይቶች ያሉ ጥያቄዎች ይነሳሉ። እንግዲህ የሚያቀርበው ሰው ደግሞ ያንን ይመልሳል። በዚህ መንገድ አንድ አሸናፊ የሆነ ሀሳብ ይዘን እንወጣለን። ይሄ ለወትር ቅዳሜ ከአስራ አንድ ሰዓት ጀምሮ በርካታ ወጣቶች ይገኛሉ፣ የስነጥበብ ሰዎች ይገኛሉና፣ ሀገራችን ላይ ንግግርን ማዳበር ውይይትን ማዳበር፣ ይህ ደግሞ በደንብ እኛንም አካባቢያችንንም ሀገራችንን የመለወጥ አቅም ስላለው በጋለሪ ውስጥ ይህንን እናደርጋለን ማለት ነው። በጋለሪዋ ስዕል የሚያደንቁና የሚገዟት በአብዛኛው የውጭ ሀገር ዜጎች እንደነበሩ የምትገልጸው አለም በአሁኑ ወቅት ግን በማህበረሰቡ ዘንድ ለጥበቡ ያለው ግንዛቤ እየተለወጠ በመምጣቱ የሀገር ውስጥ ደንበኞቿም እየተበራከቱ መጥተዋል። በጣም በተሻለ መንገድ የሚያገር ህዝብ አሁን ስዕል ይገዛል እና ሰው ይጎበኛል። ወላጆች ህዝቦቻቸውን ይዘው ይጎበኛሉ እና ይሄ በጣም ትልቅ ተስፋ ነው። እና አሁን የጋለሪ አድግ የገጠመኝ ምንድን ነው እናቶች ናቸው እና ተሰብስበው አንድ ቀን ወደ ማምሻው አካባቢ ደን መጡና፣ እባክሽን አንድ ነገር ልንጠይቅሽ ነበር አሉ። ዙረው እንግዲህ ካሉት ስራዎች አዩና፣ አንድ ኢትዮጵያዊ ሴት የሆነች ስዕል እሷ አልመረጡ እና ባክሽን ሽኛ ማህበርተኛችን ናት። የእሷ ልጅ አግብቶ እንግዲህ እሱን ለመጠየቅ አሁን እየሄድ ነው እና ሁላችንም ያወጣ ነው ብር ይሄ ነው። በፊት ላይ እንደምታውቂው አረቄ ወይ የተለያየ ነገር ነበረ ይዞ የሚትሄደው፣ ግን አሁን አርቲዘን ብንሄድ በጣም ጥሩ ነው ብለን አስበን ነው የመጣ ነው እና እባክሽን ስጣናው ብርሄ ነው ጠየቁኝ። እና እጅግ በጣም ተደነብኝ። ማለት ይህን ያክል ለውጥ መምጣቱ እና ብዙ አናስበውም ናሮች በዚህ መንገድ መጥተው ስዕል ገዝተው ቦታ ይሰጣሉ ብለን አናስበም። እና እነሱ በሰጥኑ ዋጋ ያንን ስራ ሸጥቁኝ ሰው እና እንዲያውም በጣም ተደስተው ስመውኝ ነው የሄዱት እና ይህንን ስናይ በጣም ትልቅ ለውጥ ነው እና በደንብ ጥሩ ስራ ከሆነ ተወዳጅ ስራ ሰርተን ካቀረ ነው የሀገራችን ህዝብ እንዲያውም ከውጭ ዜጋው በተሻለ መንገድ ግዢ ይፈጽማል። ዓለም እንደምትለው የስዕል ስራዎቿ በአብዛኛው በኢትዮጵያ ሴቶች ህይወት ላይ የሚያተኩሩ ሲሆኑ ተስፋን የሚያጭሩ ደማቅና ብሩህ ቀለማትን መጠቀም ያስደስታታል። እነዚህን ስራዎቿን በተለያዩ የስዕል አውደሬዎች ላይ አቅርባ አድናቆትን አትርፋለች። የተለያዩ የሀገር ውስጥና የውጭ ሀገር ሽልማቶችንና እውቅናዎችንም አስገኝተውላታል። የተጎዳ አካል እንጂ የተጎዳ አስተሳሰብ የለኝም የምትለው ሰዓሊ አለም ጌታቸው። ምንም እንኳ ያለ ዊልቸር ድጋፍ መንቀሳቀስ የማትችል ቢሆንም የምትወደውን የጥበብ ስራ ከመስራትና ውጤታማ ከመሆን ግን አላገዳትም። ከራሷ አልፋ ለሌሎችም የስራ እድል ፈጥራለች። ለዚህም በወላጅ አባቷ ይደረግላት የነበረው የሞራል ድጋፍ አለም እንደምትለው አስተዋጽኦው ከፍተኛ ነው። ተቀምጭ ያለው በወቅቱ አባቴ ትግርና ከወጣ በኋላ ሹፌር ሆኖ ዘጠኝ ልጆችን እንግዲህ ያስተዳድር ነበረ። በእርግጥ ዘጠኝ ልጆችን ሹፌር ሆኖ ታደገ። በጣም በከባድ ህይወት ነበረ። ነገር ግን በዛ ውስጥ ሆኖ መልካም ንግግሮችን ይናገር ነበረ። በጣም አንቺ ነገር ጠዋት በጣም ትልቅ ደረጃ ትደርሻለሽ። ዛሬ ምን መጽሐፍ ማንበብ አለብሽ? እነዚህን ጋዜጦች አንብቢ እያለ ከሚያገኘው ለእኔ መጽሐፍ የገዛ ጋዜጦችን እየገዛ ነው የተጎዳው እግሬን ሳይሆን ነገ ጠዋት መስራት የምችለውን አስተሳሰብን በደንብ እየገነባ ያላግዘኝ ነበረ። ዛሬ እንግዲህ የሱ በጣም ትልቅ አስተዋጽኦ፣ የሱ መልካም ንግግሮች ብገንብተውኛል። ምክንያቱም መስራት እንዲችል ጤነኛ አእምሮ እንዲኖረኝ ጤነኛ አስተሳሰብ እንዲኖረኝ ቤተሰቦቼ ፍቅርን እየሰጡ የሚያደርስ ጉዳዩን እግር ሳይሆን መስራት በሚችለው አካል መስራት እንደሚችል እየገነቡ አሳደጉ እና ልስን ማመስገን ፈልጋለሁ። ስለሆነም አካል ጉዳተኛ ልጆች ያሏቸው ወላጆች፣ ትምህርት ቤቶች እንዲሁም ማህበረሰቡ በተጎዳው አካላቸው ከንፈር ከመምጠጥ ይልቅ መስራት የሚችሉትን ነገር በማበረታታት ቢደግፏቸው መልካም መሆኑንም ገልጻለች። ለዚህም የእሷ ሕይወት ማሳያ ነው ትላለች። በዚህ ረገድ ይበኩሏን ለመወጣት ልጆች በበጎ አስተሳሰብ የተቃኙና በጥሩ ስነ ምግባር የታነጹ እንዲሆኑ የሚያግዙ ስድስት የልጆች መጽሐፍትንም ጽፋለች። ልጆች ማስተማር በጣም ደስ ይለኛል። ብዙ ጊዜ ከሆነ ጊዜ በኋላ ወደ ልጆች ማስተማር ነው የገባው እና ከነሱ ጋር ሲሆን፣ ብዙ ጊዜ ከነሱ ጋር አብሬ ጊዜ ሳሳለ እጅግ በጣም ደስ ይለኛል። ደግሞ ልጆች ጥያቄዎች ናቸው። ብዙ ጥያቄ ይጠይቃሉ። ሚስ ምን ሆነች ነው ውንቸር ላይ እየተቀመጥሽው? መንገድ ላይ ደግሞ ውንቸር ላይ የተቀመጠ ሰው ሲያዩ ደግሞ እንደ አንቺ እንደዚህ የተቀመጠ እዛ ይለምናል ለምንድን ነው አይነት ጥያቄ ጥያቄዎችን ይጠይቃሉ። እና እስኪ በምን መንገድ እነሱን ማስተማር አለብኝ በሚል ከነሱ በመጣው ጥያቄ የልጆች መጽሐፍ ማዘጋጀት እንዳለብኝ እነሱን ማገዝ እንዳለብኝ የማስጀመርኩኝ የተወሰነ አመታት አብረራቸው ከቆየው በኋላ መጽሐፍቶች መጽሐፍ ጀመርኩት እና እስካሁን ወደ ስድስት መጽሐፍቶች ሀገራቸውን እንዲወዱ አካባቢያቸውን እንዲወዱ ጠንታራ ልጆች እንዲሆኑ ዓላማ ያላቸው ልጆች እንዲሆኑ በተለያየ መንገድ እነሱ ሊያግዝ የሚችል መጽሐፍቶችን እያዘጋጀው በዚህ አመት ለእነሱ በዚህ መንገድ አቀርባለሁና በጣም ትልቅ ለውጥ ነው ያየሁት። አብረን በሚል ስም የበጎ አድራጎት ድርጅት በመክፈትም አካል ጉዳተኞችን ጭምር በማስተማርና በማገዝ ላይ ነች። ይህንን ስራዋን በስፋት ለማከናወን የሚያስችል ቦታ በማዘጋጀት ላይ መሆኗን ገልጻ ድጋፍ እንደሚያሻትም አጫውታናለች። ቀደም ብዬ እንደተናገርኩት ነዚያ በርካታ ተማሪዎች ይማራሉ በጣም ሀያ በሀያ በሆነች ክፍል ውስጥ ሰላሳ አራት ተማሪ በላይ በዛ ቦታ አስተምራለው አካል ጉዳተኞች አሉ በዊንቸር የሚንቀሳቀሱ እንግዲህ እነሱንም አሰለጥናለው በገርጂ አካባቢ እዛ ቦታ ተከራይቼ ነው ተማሪዎችን አስተምረው በቅርቡ እንግዲህ ያው መንግስት አንድ የሰጠኝ የጥንት ቤት አለ ያንን ቤት እንግዲህ አሳድሼ ተማሪዎችን ደግሞ በሰፊው አካል ጉዳተኞችንም እዛ ቦታ ጋር ለማሰልጠን ሰዎች ስነጥበቡጥም ያሉ ሌሎችም በጎ አድራጊዎች እንዲያግዙኝ ይህንን ቤት ለማደስ ለማሰራት፣ ምናልባት ዓለም ጋለሪ ብለው ፌስቡክ ሊገቡ የአድሪስ ና ስልቴን ያገኛሉ አብረ እንዲሰሩ አካል ጉዳተኞችን እንዲያግዙ እንዲሳተፉ ጋብዛለሁ። አድማጮች፣ ከሰዓሊ ዓለም ጌታቸው ጋር የነበረን ቆይታ በዚህ ተጠናቋል። ፀሐይ ጫኔ ከዝግጅቱ ጋር አብሬያችሁ ነበርኩ። melkan kisi